የኦሮሞ ሕዝብ ዲሞክራሲያዊ ድርጅት ኦህዴድ ማዕከላዊ ኮሚቴ የአዲስ አበባና ፊንፍኔ ዙሪያ የኦሮሚያ ልዩ ዞን የተቀናጀ የጋራ ልማት ሙሉ በሙሉ እንዲቆም ወሰነ። ክልሉ ከአዲስ አበባ ክልሉን ከአዲስ አበባ ከተማ ጋር ያገናኛል የሚባለው ልዩ ጥቅምም በአጭር ጊዜ ምላሽ ያገኛል ብሏል። መግለጫው ይህንኑ የአዲስ አበባ ከተማ ስራ እቅድ ወይም ማስተር ፕላን በመቃወም በኦሮሚያ ከተሞች ከህዳር ወር አጋማሽ አንስቶ ተቃውሞ ሲካሄድ መቆየቱ ይታወቃል። በአንዳንድ የከፍተኛ ደረጃ ትምህርት ተቋማት ተቃውሞ አሁንም የቀጠለ ሲሆን የኢትዮጵያ መንግስት ወታደሮች ቢያንስ አንድ መቶ አርባ የሚደርሱ ተቃዋሚዎችን ገድለዋል የሚለው ባለፈው ሳምንት ዓለም አቀፉ የሰብአዊ መብት ድርጅት ሂማን ራይትስ ዋች ባወጣው ዘገባ የተመለከተ ነው። በሆዴድ መግለጫ መልስ የሰጡት የኦሮሞ ፌዴራላዊ ኮንግረስ መሪ ግን ውሳኔያቸው የህዝቡን ጥያቄዎች የሚመልሱ አይደለም ይላል መለስካቸው አምሃ ዝርዝሩን አድርሶናል ዛሬ ጠዋት በኢትዮጵያ ብሮድካስቲንግ ኮርፖሬሽን እንደተዘገበው ለጋራ ልማት የታሰበው የአዲስ አበባና ፊንፊኔ ዙሪያ ኦሮሚያ ልዩ ዞን የተቀናጀ የጋራ ልማት ሙሉ ለሙሉ እንዲቆም የኦህዴድ ማዕከላዊ ኮሚቴ ውሳኔ ማስተላለፉን ይፋ አድርጓል ዘገባው አክሎ እንደገለጸው ማዕከላዊ ኮሚቴው ለሦስት ቀናት በአዳማ ከተማ ሲያካሄድ በቆየው አስቸኳይ ስብሰባ ነው ይህንን ውሳኔ ያስተላለፈው። በዜና ዘገባው ላይ እንደተመለከተው የኦህዴድ ማዕከላዊ ኮሚቴ በዚህ አስቸኳይ ስብሰባ ላይ የወሰናቸው ሌሎች ሁለት ዋና ዋና ጉዳዮችም ይገኛሉ። እነዚህም የኦሮሚያ ክልል ከአዲስ አበባ ማግኘት ባለበት ጥቅም ዙሪያ በሕገ መንግሥቱ በተቀመጠው አቅጣጫ በአጭር ጊዜ ምላሽ እንደሚሰጠው ማስታወቁና የክልሉ ከተሞችን ልማት ለማፋጠን በጨፌ ኦሮሚያ በጸደቀው የከተሞች ልማት አዋጅ አንዳንድ አንቀጾች ዙሪያም ሕዝቡ ያነሳቸውን የግልጽነት ጥያቄዎች ለመመለስ የክልሉ መንግሥት አዋጁ እንደገና በጨፌ እንዲታይ እንዲደረግ መወሰኑ ተመልክቷል። የኦሮሞ ህዝብ ዴሞክራሲያዊ ድርጅት ኦህዴድ ያስተላለፋቸውን ውሳኔዎችን በተመለከተ የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉድናን አስተያየታቸውን ጠይቀን ነበረ በእርሳቸው አመለካከትና አባባል ውሳኔው አስቂኝ ነው። የተቀናጀው የልማት እቅድም ተሰርዟል አይልም ነው የሚሉት እንዲቆም ነው እንጂ ከዛሬ ጀምሮ ተሰርዟል የሚል ነገር የለውም። አንድ ሱ ነው የኦሮሚያ ጥቅም ደግሞ የሚባለው ሀያ ሁለት አመታት እኮ ነው የቆየው። ሀያ ሁለት አመታት ከቆየ በኋላ ዛሬ ሲታነቁ ቅንጅት ዘጠና ሰባት ሲያንቃቸው ወደ አዳማ ያባረሩትን ዋና የኦሮሚያ ዋና ከተማ ባለው ወደ አዲስ አበባ ወደ ፍንፍኔ ተመለሱ እንዳሉ አሁን ስንጨነቁ ከሀያ ሁለት ዓመት በኋላ ይህንን አነሳን ነው የዚያን ጊዜም ትዝለኛል። በዚህ አዲስ አበባ ከተማ ዋና ከተማ የኦሮሚያ ቢሮ ይውጣ በተባለበት ጊዜ የመጫና ቱለማ ኦሮሞዎች ታስሮ፣ ተደብድቦ ብዙ ነገር ችግር ደርሶባቸው ነበር። ለእነሱ ካሳ ምንም አይነት ነገር ሳይከፈል መልሰንላቸዋል የኦሮሞ ሕዝብ ደስ ይበል ብሎ በዛ ምክንያት የተደበደቡ ሰዎች፣ የታሰሩ ሰዎች የተፈለጡ ሰዎች ያቃለው ነው። በስም ማለት ነው። ምንም ነገር ሳይደረጉ እንደዛ እንዳል ሁሉ ዛሬ 140 ሰው ተገለሉ፣ ብዙ ሺዎች ቆስሎ በብዙ ሺዎች የሚቆጠሩ ከታሰሩ በኋላ ለው የኦሮሞ ህዝብን ይህን ልናደርግልኝ ስለሆነ ከኔ ጋር ተባብራችሁ ተቃዋሚዎችን አሳዱልን የሚል አይነት ጥሪ ነው። እንዲሁም ቤንዚን መጨመር ነው የሚሆነው ማለት ነው፣ በህዝቡ ትግል ላይ። በኦሮሚያ ክልል የሚገኙ ከተሞችን በአፋጣኝ ለማልማት የታወጀውን አዋጅ በተመለከተም ዶክተር መረራ ከህዝቡ ጥያቄ ጋር አይህድም ባይ ናቸው። ድሮም ህዝቡ ሳያማክሩ ነው ያደረጉት። ገና ነው ተጠንቶ የሚሻሻለው። ሁለት ወር ህዝብ እንደዚህ እየታመሰ ከመንግስት ጋር እንደዚህ ችግር ውስጥ እየገባ ያንን ተሰብስቦ ምንም ይሄን ለማድረግ ያልቻለ ትዝለኛል። የፓርላማ አፈ ጉባኤ ወርቅ እንኳን ቢያዘንብ ስላል አይውልም ሲል የቆየ ሰው የዛን ጊዜ ፓርላማውን ሰብስቦ የሮሞ ህዝብ እየተቃወመ ነው ምን ይሆናል ብሎ ሳይነጋገርበት። ለምሳሌ ገና ፓርላማ ተሰብስቦ የማሻሻያ እንትን ያያል ነው፣ እሱም ገና ነው። ዛሬ ግን ህዝብ እየታሰረ ነው፣ እየሞተ ነው፣ እየተሰደደ ነው። ምን እያደረገ ነው? እንደገና ደግሞ እንዲቆም እናደርጋለን እናሻሽላለን ሲሉ ስለማፈናቀል እኮ ላሁ ይሄ አዲስ አበባ ማስተር ፕላን እኮ የኦሮሞ ህዝብ የጠላው አርሶ አደሩ ስለሚያፈናቅል እንጂ ማስተር ፕላኑን ብቻ አይደለም። ከኦህዴድ የወጣው የአቋም መግለጫ በመጨረሻ እንዳስገነዘበው የህዝቡን ትክክለኛ ጥያቄዎች ለግል የፖለቲካ ፍጆታ ለማዋል የሚንቀሳቀሱ ኃይሎች በህዝቡ ዘንድ ተቀባይነት የላቸውም ይላል በዚህ ተግባር የተሰለፉ አካላት ከድርጊታቸው እንዲቆጠቡ ለማድረግም ህብረተሰቡ በማጋለጥና ለህግ እንዲቀርቡ በማድረግ እስካሁን ያከናውነውን ተግባር አጠናክሮ እንዲቀጥል ጥሪ ያደርጋል። ዶክተር መረራ በበኩላቸው ደግሞ ኦህዲድ ስልጣን መልቀቅ ያለበት ድርጅት ነው ይላሉ። እኔ እንደ ፖለቲካ ፓርቲ መሪ ሳይሆን እንደ ፖለቲካል ሳይንሰስ ተማሪ ለማለት የሚፈልገው ኦፒዶ ወይም ኦህዲድ የሚባለው የኦሮሞ ህዝብ ማስተዳደር ስላልቻለ እኔ ስልጣን መልቀቅ አለበት ነው። በግልጽ ቋንቋ ከዚህ በኋላ ከኦሮሞ ህዝብ ጋር የተዳማ ድርጅት ነው ይሄ ድርጅት። ተቃዋሚዎች እንዲያደረጉኝ እንዲበሉ ምን አሉ። ተቃዋሚዎችማ እንዲ አይነት ይህን አክል ድጋፍ ካላቸው እኮ በፖለቲካ የከሰነው እንዴት ይለናል። እኛን እኮ ህዝብ ድጋፍ ያለ ነው ማለት እኮ። የኦህዲድ መግለጫ የሚደመድመው ለህዝብ ለድርጅቱ አባላት እንዲሁም ለኢህአዴግ አባላትና አጋር ድርጅቶች የህዳሴውን ጉዞ ለማሳካት ተሳትፏቸውን አጠናክረው እንዲቀጥሉ ጥሪ በማቅረብ ነው። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ